ከቀይ ሽብር ጋር በተያያዘ ክስ ተመስርቶባቸው ጉዳያቸው በአንድ የሆላንድ ፍርድ ቤት መታየት የጀመረው የ63 ዓመቱ አቶ እሸቱ አለሙ ፈጽመዋል የተባለውን ወንጀል በጊዜው ታስረው ከሞት የተረፉና እንዲሁም የቤተሰብ አባሎቻቸው የተገደሉባቸው በዩናይትድ ስቴትስና ሌሎችም አካባቢዎች ነዋሪ የሆኑ ኢትዮጵያውያን የምስክርነት ቃላቸውን ነገ ይሰጣሉ። አሉላ ከበደ ከምስክሮቹ አንዱን አነጋግሮ ተከታዩን አጠናቅሯል። እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ በጎጃም ክፍለ ሀገር በደብረ ማርቆስ ከተማ ተፈጽሟልና በተባለውና ሰባ አምስት ወጣቶች በተገደሉበት ወንጀል ነው ተጠርጥረው ከሄጉ ፍርድ ቤት የቀረቡት። የያዛችሁት የተሳሳተ ሰው ነው ሲሉ ለፍርድ ቤቱ የመለሱት ተጠርጣሪ አቶ እሸቱ አለሙ የእኔ ድርሻም የፕሮፓጋንዳ ስራ ብቻ ነበር ቢሉም የዚያ ክፉ ጊዜ ዘግናኝ በደል ሰለባዎች ነን የሚሉት ወገኖች ግን የምስክርነት ቃላቸውን ለመስጠት የኔዘርላንድ መንግስት መቀመጫና የበርካታ ዓለም አቀፍ ችሎቶች መናኸሪያ ወደ ሆነችው ዘሄግ ከተማ አቅንተዋል። አቶ አብርሃም ብዙነህ ከዋሽንግተን ዲሲ ወጣ ብላ የምትገኘው የቨርጂኒያዋ የፎልስ ቸርች ከተማ ነዋሪ ናቸው። በተጠርጣሪው አቶ እሸቱ ትዕዛዝ ከተገደሉት ወጣቶች አንዱ ታላቅ ወንድማቸው መሆናቸውን ይናገራሉ። እኔ ከዚህ ጉዳይ ጋር የሚያገናኘው በአስራ ዘጠኝ ሰባ ላይ ደብረ ማርቆስ እስር ቤት በሱ ትዕዛዝ የተገደሉት ወደ ሰባ አምስት ወጣቶች ነበሩ። ከዛ ውስጥ ሙልጌታ ዝነ እኔ ወንድም አንደኛው ነበር። የአንድ ጊዜ ታላቄ ነው። ከአዲስ አበባ ዩኒቨርሲቲ የሶስተኛ አመት ተማሪ ነበር እና ለአንድ አመት የማስተማር ሰርቪስ ይሰጡ ነበር። ለዛ ጉዳይ ነበር ደብረ ማርቆስ የሄደው እሱ እና በዛ ጊዜ ነው ታስሮ ይህ ነገር የደረሰበት። አቶ አብርሃም፣ ይሄ ሁኔታ ሲፈጠር እርስዎ በአካባቢው ነበሩ? በጊዜው በአጋጣሚ እኔ በበርታ ኮንስትራክሽን ውስጥ ሌላ ክፍለ ሀገር ውስጥ ነበር የምሰራው። በአጋጣሚ ወደ ደብረ ማርቆስ ለእረፍት በሄድኩበት ሰዓት በታሰሩበት ጊዜ እዛ ነበርኩ እና ለመጨረሻም ጊዜ እዛ በታሰሩበት ካምፕ ውስጥ ሄጄ አግኝቸዋለሁ። ከዛ በኋላ ግን የማየት እድሉም አልነበረም፣ ወደ ወይን ቤት እስር ቤት ካስገቧቸው በኋላ ማለት ነው። እና እኔም ያው ተመልሼ ከሄድኩ በኋላ ወደ ስራ፣ ይህ ነገር ከተፈጸመ በኋላ ነው እንደገና ተመልሼ የሄድኩት ወደዛ። ጊዜ ሩቅ ስለሆነ ሁሉን ነገር በውል መለየት ሊያስቸግር ይችላል። የቀይ ሽብር ጊዜ መሆኑን በኢህአፓ የተጠረጠሩ ወይም አባል የሆኑ ሰዎች የሚታሰሩበት መሆኑንም እረዳለሁ። ወንድሞ አቶ ሙሉጌታ ለማስተማር ብለው ሲመጡ በምን ምክንያት ተያዙ? እንዴት እስር ቤት ገቡ? እስኪ ስለ ወንድሞና ስለ ሁኔታው ይግለጹልን። ለቤተሰባችን እሱ ሁለተኛ ልጅ ነበር። አራት ነን። የመጀመሪያው ሙን የለት ይባላል። ከዛ ሙሉጌታ፣ ከዛ ኔኔ፣ ከእኔ በኋላ ዮሀንስ አለ። አራት ነን ከአንድ እናትና አባት የሚተወልደን። ያደግነው የተማርነው እዛ ደብረ ማርቆስ ነው። በዛ ጊዜ እንግዲህ ወደ ሀያ ሶስት አመት የሆነው ነበር። ገና በአፍላ ወጣትነት እድሜ ነው ይህ ሁኔታ የደረሰው ሌሎች በርካታ በብዙ ሺዎች የሚቆጠሩ ወጣቶች በጊዜው በፖለቲካ ተሳትፏቸው ሳቢያ ለህልፈት መዳረጋቸው፣ ለእስርና እንግልት መዳረጋቸው ይታወቃል። እርስዎ እስከሚያውቁ ድረስ አቶ እሸቱ ይህን ውሳኔ ለመስጠታቸው ምንድን ነው ማረጋገጫው? በዚህ አቶ እሸቱ ከአርባ ዓመታት በኋላ በተጠየቁበት ክስ ሲጠየቁ እሳቸውን በመፈለጉ በምን ተሳተፉ። እንግዲህ በአጋጣሚ የእኛን ቤተሰብም የሚያውቅ ሰው እዛ ኔዘርላንድ ሰዓት እሸቱ ከታየ በኋላ ለእነኝህ ለመርማሪዎቹ እኔን የጠቆመው ሰው ነበር። ከዛ አካባቢ ማን እንደሆነ አላውቅም። እና መርማሪዎቹ ቀጥታ ከዛ ወደ ዋሽንግተን ዲሲ መጥተው ኮንታክት ያደረጉኝ፣ እኔ ካገኘኋቸው በኋላ ከወንድሜ ጋር ታስረው የነበሩ አንዳንድ ሰዎች እዚህ አካባቢ ነበሩ፣ እማውቃቸው። እነሱን ጠቆምኳቸው። እንግዲህ ላለፈው ሶስት አራት አመት እየተመላለሱ ያው ምርመራ ሲያካሂዱ ነበር። አቶ አብርሃም ቀደም ብሎ እንደገለጹልኝ አቶ እሸቱ ናቸው በወንድሙና በሌሎች ሰባ አምስት ሰዎች ግድያ ትዕዛዝ በመስጠት የሚጠረጠሩትና እርስዎ እስከሚያውቁ ድረስ የእሳቸው ተሳትፎ ምን ያህል ነው? ይታወቁ ነበረ ወይ? እንዲህ አይነት ውሳኔዎችን ሲሰጡ እሳቸው እርስዎ የሚያውቁት ምንድን ነው? እንግዲህ በጊዜው በነበረው ያው እንደነገርኩ እዛ አካባቢ እመላለስ ነበር። ያው ወንድሜም ከታሰረ በኋላ እናቴን ለማየት እመላለስ ነበር። ትንሽ ከተማም ስለሆነ ሁሉም ነገር ይታያል። እኚህ ሰዎች አሁን ከወንድሜ ጋር ታስረው የነበሩ ሰዎች እዛ ታስረው ሶስት አመት ጨርሰው እዚህም ያሉ እዛም ያሉ አግኝቼ አነጋግሬያለሁ ላለፉት አመታት ማለት ነው። እና የእሱ ያው ግልጽ የሆነ ነገር ነበር፣ የፈረመበትም አንዳንድ ነገሮች በማስረጃነት ተገኝተዋል። አቶ አብርሃም አቶ እሸቱ በዚህ ውሳኔያቸው የተገደሉባቸው ወንድሞች እህቶች ያሉበት ራሳቸውም ብጊዜው የነበሩ ጉዳት የደረሰባቸው የተረፉ ሰዎች መኖራቸውን ጠቅሰዋል። የሚያውቁት አለ። በአሁኑ ሰዓት ከእርሶ ሌላ በዚህ ምስክርነት ላይ የሚገኝ ምን ያህል ትሆናላችሁ? እስከሚያውቁት ከዚህ ከዋሽንግተን አካባቢ ወደ አምስት አለን፣ አሁን አብረን ወደ ኔዘርላንድ የምንሄደው አቶ ዜና ምትኩ አቶ አሰፋ ወርቅነህ አቶ አለሙ ጥሩነህ እነዚህ እዛው እስር ቤት ውስጥ የተፈርዶባቸው ጨርሰ የወጡ ናቸው ሶስቱም እስር ቤት በዛ ሰአት ከወንድሞ ጋር ከታሰሩት ውስጥ ናቸው ህይወታቸው የተረፈ አዎ ወይዘሮ ሰበን ያደመ ደግሞ እንደኔ ወንድሞ የተገደለባት ነው በጊዜው የሰላሳ ሁለት አመት እድሜ የነበሩት የትምህርት ቤት አስተዳዳሪ የነበሩት አቶ በላቸው አስተዳዳሪ ነበር አዎ አቶ አለሙ በጊዜው የነበራቸውን ስልጣን ኃላፊነት ያውቃሉ። ይሄን ውሳኔ በሚወስዱበት ጊዜ በደብረ ማርቆስ ከተማ በደርግ አባልነታቸው የሚታወቅ ኃላፊነት ስልጣን ነበራቸው። አዎ፣ በዛ ሰዓት ሲደረግ እንደሚታየው ያው ብዙ ማስረጃ አለ። ሰውየው የበላይ እንደሆነና ሁሉን ነገር መፈጸም የሚችልም እሱ እንደነበረ ብዙ ማስረጃ አለ። አቶ አብርሃም እንግዲህ በምስክርነት መስማቱ ሂደት ሊሳተፉ ወደ ኔዘርላንድ እያቀን ባለበት የመጨረሻው ሰዓታት ላይ ያገኘሁት ከምስክር መስማቱ ሂደት በኋላ እዚያ ባሉበትም ይሁን ሂደቱን ተከታትለን እርስዎንና ከእርስዎ ጋር በዚህ ሂደት ውስጥ የሚሳተፉትን መልሰን እናወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እግዜር ይስጥልኝ ይስጥልኝ።